The Voice of America. ከኮሮና ቫይረስ ስጋት ጋር በተያያዘ በሳውዲ አረቢያ እስር ቤቶች ውስጥ በአንድ ላይ ተፋፍገው የተቀመጡ ኢትዮጵያውያን የሚገኙበት ሁኔታ አስከፊ መሆኑን ገልጸው ወደ ሀገራቸው መመለስ እንደሚፈልጉ ይናገራሉ በሳኡዲ አረቢያ ና የመን ድንበር አካባቢ የሚገኘውና ጀዛን እየተባለ የሚጠራው እስር ቤት ውስጥ እንደሚገኙ በስልክ የገለጹልን ስደተኞች ከስድስት ወራት በፊት ወደ ሀገራችሁ እንድትመለሱ ከመንግስታችሁ ጋር ተነጋግረናል በማለት በሳኡዲ አረቢያ መንግስት ወታደሮች ወደ እስር ቤቶቹ እንዳስገቧቸው ይገልጻሉ ነገር ግን ከዚያ ወዲህ ማንም እንዳልተመለከታቸው በቂ ምግብ እንደማያገኙና የሚገኙበት የእስር ቤቱ ክፍል ጠባብ በመሆኑ የሚፈጠር መተፋፈን እና ሙቀት የተነሳ ለህመም እየተዳረጉ መሆኑን ይገልጻሉ። ከሁሉ አካባቢ ተነስቶ በየመን የባህር ጉዞ ሳውዲ ለመድረስ ሰባ ሺህ ብር ያህል ማውጣቱን የሚናገረው አሁን በጀዛን እስር ቤት እንደሚገኝ የገለጸልንን ወጣት የኦሮምኛ ቋንቋ አገልግሎት ዘጋቢ ትዕግስት ገሜ በስልክ አነጋግረዋለች። እስረኞቹ ስላሉበት ሁኔታ ከሚያስረዳበት ቃለ ምልልሱ ይጀምራል። kamit mo sa chole no, yung oron niya lang nyan malis. kasi kung sa rachim pa karon na magneer kaosaserno, kaya na kahod ni na saojaraga score sa saat ng munt niya talo. kait na ito as contest. eh kait na ito as contest eh, diyan ang mga harap ሁሉ ካውንስል የከፈቱብን ማለት ነው። ወደዛ ጣላንበት አካባቢ፣ ከዛ በኋላ እነሱ ተኩስ ሲከፍቱብን የእነሱ ሰፈር ወደ ሳውዲ መግባት ነበር ያለብን። ወደ ሳውዲ አረቢያ ስንቆርጥ ደግሞ ሳውዲ አረቢያ ከዚህ እኛን በከባድ መሳሪያ ይደበድቡን ጀመር። ነበር የምትሄዱ በዛ እየተመለሰ እነዛ ሲመልሱ እንደገና ደግሞ ወደ ሳውዲ ስትመለስ ወንዝ ላይ ነበር የመሰስ ነው ማለት ነው። እዛ ያውም መሄድ አይደለም ወደ ኛውም መሄድ አይችልም። እዛ ወንዙ ላይ ለብዙ ቀን ማለት ነው እዛ ወንዙ ላይ ብዙ በልጆች በእግራችን እንገባለን እያሉ በጫካው ሲያባሩ ከነበረ ብዙ በሳውዲ አረቢያ ጦሩ ተጠቅሶባቸው ሞተዋል። ዛ በኋላ የሳውዲ አረቢያ መንግሥት ከኢትዮጵያ ጋር በመነጋገር ነው ብሎ ወደ ሀገራችሁ ደሸኛቸው ወደ ሳውዲ አረቢያ ግቡ ብሎ እጃችን ሳጠር ስንት ትሆኑ ነበረ? ምንድ ላይ እየነበራችሁ በዛ ወቅት kotora randila not barna ውስጥ ብዙ ሆናችሁ እንዳላችሁ ነው የነገርከኝና፣ የእስር ቤት ውስጥ ያለው አያያዝ ምን ይመስላል? ልብስ ሰዎች ነበሩ፣ ውስጥ ላይ የነበሩ ሰዎች እያያዘኛ የቸሪ ሩብ ሊትር ሊትር አንድ ኩብዝ ነው የምትባለው ነው የታ ስድስት ወር ቆይተናል። እስካሁን ድረስ ማለት ነው ለምን ሰው ሞተር በራሱ እያጠፋ የዛሬ ሀያ ቀል አካባቢ ነው የሆነ ጓደኛችን ከዛ በፊት የሞታለ እኔ ባይ ያየው ዳየር የሚባለ እስር ቤት ነው። እዛ መጀመሪያ ያስገቡን። ከዛ ከዳየር ከእስር ቤት ነው ወደዚህ ወደ ዋናው ተጨናንቆ ማለት ነው። ሰው በዝቶ በጣም የተጨናነቀ ዝም ብሎ መጨመር ነው። ሰው በአንድ የተቆምሽ መኝታ አታገኝም። ግርግዳ ይዘሽ ተቆምሽ ቆምሽ ተቆምሽ፣ ሶስት ቀን አራት ቀን አተኝበት አጋጣሚ ነበረ እንድትሰቃይ የሆነ ቀረ ምን ከዛ የሚባል እስር ቤት ዋና እስር ቤት ወደዛ አስገቡን ማለት ነው። እዛ ከገባ በኋላ ያው ማንም ሰው ጭራሽኛ በዚህ ራሳቸው በገመድ ሽንት ቤት ሲገቡ ያጠፋሉ። ሞቶ ቁም ያወጣለ ከዋን ያገኝ በስንት መከራ በሩ በሀይላችን በስንት መከራ ነው። ከዛ ከመጡ በኋላ ራሱ ጥሩ ፊታችንን የሚገለምጡናል ያባሩ። ደግሞ በዛ ላይ የታመሙ ሰዎች አሉ። አሰሲ የሚባል የሆነ እፈት ነው የሚባለው ከኛ በእነሱ አሰሲ ይበጣ ፊታችንን ነው በቃ ፊታችን ላይ ይጀምራል። አይናችን ማየት አይችልም። በጆሮችን ሁሉ ሙሉ ስለ የሚለው በቃ መግቢያ መጣር ሲቆይ ትንሽ ቆይቶ መድኃኒት እንደዚህ አንዱ ስንል ናቸው። የሀገራችን መንግስት የተናችሁ እኛ ምን እናድርጋችሁ ነው የሚሉ ስትወጣ። ግን መጀመሪያ ከኢትዮጵያ ያህል እንደዚህ አይነት ችግሮች ይገጥሙኛል ብለህ አስበህ ነበረ? ኢንፎርሜሽን ያው መጥፎ እንደሆነ ባህር ከባድ እንደሆነ ድንበር ከባድ እንደሆነ ግን ያው በወሬ ሆነ በጓደኛ የምሰማ ነው። ከኔ ጋ የነበሩ ጓደኞች ሄደው ተለውጠው ሳያቸው እኔም እንድነሱ ይለወጥልኛል እና ያልፍልኛል ብዬ ነው የገባው እንጂ así me de